snu በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 15 2014 ዓ.ም ዝግጅታችን ጀመረ። በሱዳን አስቸኳይ ጊዜ አዋጅ ታውጇል። ጠቅላይ ሚኒስትር አብደላ ሀምዶክ እና ሌሎች የፖለቲካ መሪዎችና ሚኒስትሮች በእስር ላይ ናቸው። በኢትዮጵያ ሁከት እንዲያበቃና ሁሉም አካላት ግጭቱን እንዲያቆሙ የዩናይትድ ስቴትስ የተወካዮች ምክር ቤት ጥሪ ቀረበ። እነዚህንና ሌሎች በርከት ያሉ ዝግጅቶችን በምሽቱ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአትቪ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 94.3 ላይ እንደመጣለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቱን በማቀናበር ብርሃን ኃይሉ አብራናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ልቷችሁ። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን ከፍተኛው ባለስልጣን ሌተናል ጀኔራል አብዱልፈታ አልብርሃን በሱዳን የአስቸኳይ ጊዜ ያወጁ ሲሆን ላለፉት ሁለት ዓመታት አገሪቱን ሲመራው የነበረው የሲቪልና ወታደራዊ የጋራ ምክር ቤት መበተኑን አስታወቁ። አልቡርሃን፣ መግለጫውን የሰጡት ጠቅላይ ሚኒስትር አብዶላ ሀምዶክና ሌሎች የልዕልና ምክር ቤት አባላት በወታደራዊ ኃይሉ በቁጥጥር ስር መዋላቸው ከተገለጸ በኋላ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጀፍሪ ፊልትመን ዛሬ ባወጡት መግለጫ በሱዳን ወታደራዊ ኃይል የሽግግር መንግስቱን ስልጣን ጠቅልሎ እየወሰደ ነው የሚለው ዘገባ ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ተናግረዋል። ፊልትማን በውጭ ጉዳይ ሚኒስቴር አፍሪካ ጉዳዮች ቢሮ መደበኛ የትዊት ገጽ ላይ ወታደራዊ የስልጣን ጥቅለላው የሱዳንን ህገ መንግስታዊ የሽግግር ድንጋጌ የሚቃረንና ዩናይትድ ስቴትስ ለሱዳን የምትሰጠውን እርዳታ ጥያቄ ውስጥ የሚከት መሆኑን አስታውቀዋል። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ወታደራዊ ኃይሉ በሱዳን የሲቪል መንግስት ላይ የወሰደው እርምጃ ያሳሰበው መሆኑን ገልጾ የሱዳንን የዲሞክራሲ ሽግግር አደጋ ላይ የሚጥል ነው በማለት አውግዞታል። ኤምባሲው የሱዳንን ሽግግር የሚያውኩ ሁሉም ተሳታፊዎች ከድርጊታቸው እንዲቆጠቡና የሲቪል መር መንግስት እንደ ኤሮፓ አቆጣጠር በ2019 የተካሄደውን አብዮት ግቦች ከዳር እንዲያደርስ ጠይቋል። የአፍሪካ ህብረትም ባወጣው መግለጫ በቁጥጥር ስር የዋሉት የፖለቲካ መሪዎች እንዲለቀቁ አስታውቆ በወታደራዊና የሲቪል አስተዳደሮች መካከል ውይይት እንዲካሄድ ጠይቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ባወጡት የትዊት መልእክታቸው በሱዳን እየተካሄደ ያለው የመፈንቅለ መንግስትን አውግዛለሁ። ጠቅላይ ሚኒስትር አብደላ ሐምዶክና ሌሎች ባለስልጣናት በአስቸኳይ መለቀቅ አለባቸው በብዙ ዋጋ ለመጣው የፖለቲካ ሽግግር የህገ መንግስቱ ቻርተር ሙሉ ክብር ሊሰጠው ይገባል። የተባበሩት መንግስታት ከሱዳን ህዝብ ጎን መቆሙን ይቀጥላል ብለዋል። በሱዳን ዋና ከተማ ካርቱም የጠቅላይ ሚኒስትር ሐምዶክን መታሰር ተከትሎ ህዝባዊ ተቃውሞ ተቀስቅሰዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የነቀምቴ ከተማ የሥራ ዕድል ፈጠራ ጽሕፈት ቤት ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ መገደላቸውንና የገዳዮቹ ማንነት አለመታወቁን የከተማው ጸጥታና አስተዳደር ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ አቶ ምስጋኑ ዋጋሪ ከግድያው ጋር በተያያዘ የተጠረጠሩ አስር ሰዎች መታሰራቸውን ተናግረዋል። ናኮር መልካ ተጨማሪውን ዘገባ አልኳል። የከተማው የስራ ዕድል ፈጠራ ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ ቅዳሜ በመንግስት ስራ ላይ ቆይተው ወደ መኖሪያ ቤታቸው በመመለስ ላይ ያሉ ከጀርባቸው በተተኮሰው ጥይት መገደላቸውን የከተማው ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ ምስጋኑ አጋሪ ተናግረዋል። ማንነታቸው ያልታወቁ ሰዎች አቶ መልካሙ ላይ ጥይት ካዘነቡ በኋላ ዜሮ ሶስት ቀበሌ ውስጥ ወልደ አራራ ቤተክርስቲያን አካባቢ ደርሰን በፍጥነት ወደ ነቀምቴ ሆስፒታል ብንወስደውም ሕይወቱ ሊተርፋ አልቻለም ነው ያሉት። ከግድያው ጋር ተያይዞ አስር ሰዎች በቁጥጥር ስር መዋላቸውንና የገዳዮቹ ማንነት በምርመራ ላይ መሆኑን አቶ ምስጋኑ ገልጸዋል። ነቀምቴ ውስጥ መንግስትን የሚቃወም ኃይል ታጥቆና ሲቪል መስሎ አልፎ አልፎ በመንግስት አመራሮች ላይ ግድያ ሲፈጽም ቆይቷል። አቶ መልካሙንም የገደለው ይህ ኃይል ነው ብለን እንጠለጥራለን። ነገር ግን የሚረጋገጠው በፖሊስ ምርመራ ነው ነው ያሉት። ባለፉት አራት ዓመታት በነቀምቴ ከተማ ማንነታቸው አልታወቀም በተባሉ አካላት ብዙ የመንግስት ስራ አመራሮች እና ንጹሐን ዜጎች የተገደሉ ሲሆን የምርመራ ሂደቱ ጉዳይ በፖሊስ እጅ እንደሚገኝ አቶ ምዝጋኑ ጨምረው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ። የፌዴራሉ ከፍተኛ ፍርድ ቤት በነ አቶ እስክንድር ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን ከፍተኛው ባለስልጣን ሌተናል ጀነራል አብዱልፈታህ አልቡርሃን በሱዳን የአስቸኳይ ጊዜ ያወጁ ሲሆን ላለፉት ሁለት ዓመታት አገሪቱን ሲመራው የነበረው የሲቪልና ወታደራዊ የጋራ ምክር ቤት መበተኑን አስታወቁ። አልቡርሃን መግለጫውን የሰጡት ጠቅላይ ሚኒስትር አብዶላ ሀምዶክ እና ሌሎች የልዕልና ምክር ቤት አባላት በወታደራዊ ኃይሉ በቁጥጥር ስር መዋላቸው ከተገለጸ በኋላ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጀፍሪ ፊልትመን ዛሬ ባወጡት መግለጫ በሱዳን ወታደራዊ ኃይል የሽግግር መንግስቱን ስልጣን ጠቅልሎ እየወሰደ ነው የሚለው ዘገባ ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ተናግረዋል። ፊልትማን በውጭ ጉዳይ ሚኒስቴር አፍሪካ ጉዳዮች ቢሮ መደበኛ የትዊት ገጽ ላይ ወታደራዊ የስልጣን ጥቅለላው የሱዳንን ህገ መንግስታዊ የሽግግር ድንጋጌ የሚቃረንና ዩናይትድ ስቴትስ ለሱዳን የምትሰጠውን እርዳታ ጥያቄ ውስጥ የሚከት መሆኑን አስታውቀዋል። በካርቱም የሚገኘው የዩናይትድ ስቴትስ ኤምባሲ ወታደራዊ ኃይሉ በሱዳን የሲቪል መንግስት ላይ የወሰደው እርምጃ ያሳሰበው መሆኑን ገልጾ የሱዳንን የዲሞክራሲ ሽግግር አደጋ ላይ የሚጥል ነው በማለት አውግዞታል። ኤምባሲው የሱዳንን ሽግግር የሚያውኩ ሁሉም ተሳታፊዎች ከድርጊታቸው እንዲቆጠቡና የሲቪል መር መንግስት እንደ ኤሮፓ አቆጣጠር በ2019 የተካሄደውን አብዮት ግቦች ከዳር እንዲያደርስ ጠይቋል። የአፍሪካ ህብረትን ባወጣው መግለጫ በቁጥጥር ስር የዋሉት የፖለቲካ መሪዎች እንዲለቀቁ አስታውቆ በወታደራዊና የሲቪል አስተዳደሮች መካከል ውይይት እንዲካሄድ ጠይቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዥ ባወጡት የትዊት መልእክታቸው በሱዳን እየተካሄደ ያለው የመፈንቅለ መንግስትን አውግዛለሁ። ጠቅላይ ሚኒስትር አብደላ ሀምዶክ እና ሌሎች ባለስልጣናት በአስቸኳይ መለቀቅ አለባቸው በብዙ ዋጋ ለመጣው የፖለቲካ ሽግግር የህገ መንግስቱ ቻርተር ሙሉ ክብር ሊሰጠው ይገባል። የተባበሩት መንግስታት ከሱዳን ህዝብ ጎን መቆሙን ይቀጥላል ብለዋል። በሱዳን ዋና ከተማ ካርቱም የጠቅላይ ሚኒስትር ሀምዶክን መታሰር ተከትሎ ህዝባዊ ተቃውሞ ተቀስቅሷል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። የነቀምቴ ከተማ የሥራ ዕድል ፈጠራ ጽህፈት ቤት ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ መገደላቸውንና የገዳዮቹ ማንነት አለመታወቁን የከተማው ጸጥታና አስተዳደር ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ምስጋኑ ዋጋሪ ከግድያው ጋር በተያያዘ የተጠረጠሩ አስር ሰዎች መታሰራቸውን ተናግረዋል። ናኮር መልካ ተጨማሪውን ዘገባ ልኳል። የከተማው የስራ ዕድል ፈጠራ ኃላፊ አቶ መልካሙ ፈይሳ ከትናንት በስቲያ ቅዳሜ በመንግስት ስራ ላይ ቆይተው ወደ መኖሪያ ቤታቸው በመመለስ ላይ ያሉ ከጀርባቸው በተተኮሰው ጥይት መገደላቸውን የከተማው ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ምስጋኑ አጋሪ ተናግረዋል። ማንነታቸው ያልታወቁ ሰዎች አቶ መልካሙ ላይ ጥይት ካዘነቡ በኋላ ዜሮ ሦስት ቀበሌ ውስጥ ወልዳ አራራ ቤተክርስቲያን አካባቢ ደርሰን በፍጥነት ወደ ነቀምቴ ሆስፒታል ብንወስደውም ሕይወቱ ሊተርፋ አልቻለም ነው ያሉት። ከግድያው ጋር ተያይዞ አስር ሰዎች በቁጥጥር ስር መዋላቸውንና የገዳዮቹ ማንነት በምርመራ ላይ መሆኑን አቶ ምስጋኑ ገልጸዋል። ነቀምቴ ውስጥ መንግስትን የሚቃወም ኃይል ታጥቆና ሲቪል መስሎ አልፎ አልፎ በመንግስት አመራሮች ላይ ግድያ ሲፈጽም ቆይቷል። አቶ መልካሙንም የገደለው ይህ ኃይል ነው ብለን እንጠለጥራለን። ነገር ግን የሚረጋገጠው በፖሊስ ምርመራ ነው ነው ያሉት። ባለፉት አራት ዓመታት በነቀምቴ ከተማ ማንነታቸው አልታወቀም በተባሉ አካላት ብዙ የመንግስት ስራ አመራሮች እና ንጹሐን ዜጎች የተገደሉ ሲሆን የምርመራ ሂደቱ ጉዳይ በፖሊስ እጅ እንደሚገኝ አቶ ምዝጋኑ ጨምረው ተናግረዋል። ለአሜሪካ ድምፅ ናኮር መልካ ካምቦ የፌዴራሉ ከፍተኛ ፍርድ ቤት በነ አቶ እስክንድር ክስ የአቃቤ ህግ ምስክሮችን መስማቱን ቀጥሏል። አቶ እስክንድር አስደብድቦኛል ባሉት የመንግስት አካል ክስ ለማቅረብ ትዕዛዝ እንዲሰጥላቸው ፍርድ ቤቱን ጠየቁ። ፍርድ ቤቱም ባቀረቡት አቤቱታ ትዕዛዝ ሰጥቷል። ጉዳዩን የተከታተለው መለስካቸው አምሃ ተከታዩን ልኳል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የፀረ ሽብርና የህገ መንግስት ጉዳዮች አንደኛ ወንጀል ችሎት እንደተሰየመ በነ አቶ እስክንድር ጉዳይ የተቋረጠውን በአቃቢ ህግ ምስክሮች ላይ ድጋሚና የማጣሪያ ጥያቄዎች ለመቀጠል እንደሆነ አስታወቀ። ይሁንና አቶ እስክንድር ነጋ የማቀርበው አቤቱታ ስላለኝ ልደመጥ ብለው ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ፈቃድ እንደሰጣቸውም ተፈጸመብኝ ባሉት ድብደባ የደረሰባቸውን አካላዊ ጉዳት ለፍርድ ቤት አሳይተው ድብደባ ሆን ተብሎ በማረሚያ ቤቱ ኃላፊዎች የተቀናበረ እንደሆነ ለፍርድ ቤቱ አስረድተዋል። ድብደባ ፈጽሞብኛል ያሉት ታራሚ ቀደም ሲል እንዲሄድ ከተደረገበት ማረሚያ ማዕከል እሳቸው አሁን ወደሚገኙበት ስፍራ እንዲመጣ ያደረጉት እነዚሁ አካላት ናቸው በማለት ህጋዊ ክስ እንዲመሠርቱ ፍርድ ቤቱ ትእዛዝ እንዲሰጥላቸው ጠይቀዋል። ፍርድ ቤቱ በመጨረሻ በሰጠው ትእዛዝም የኢትዮጵያ ሰብአዊ መብቶች ኮሚሽን በአቶ እስክንድር ነጋ ላይ ተፈጽሟል የተባለውን ድብደባ እንዲያጣራና የምርመራውን ውጤት ለፍርድ ቤት እንዲያቀርብ ሲል አዟል። ከዚያም ባሻገር የፌዴራል ወንጀል ምርመራ ጉዳዩን አጣርቶ ለሚመለከተው ክፍል እንዲያስተላልፍ አዟል። ፍርድ ቤቱ በዚሁ ችሎት አቃቢ ሕግ በአንደኛ ተከሳሽ በአቶ እስክንድር ነጋ ላይ ያቀረባቸውን ሁለት ምስክሮች በሰጡት የምስክርነት ቃል ላይ የአቃቢ ሕግ ድጋሚ ጥያቄዎችንና የፍርድ ቤቱን የማጣሪያ ጥያቄዎችንና መልሶች አዳምጧል። በመጨረሻም ጥያቄዎቹና መልሶቹ በጽሁፍ ከማኅደሩ ጋር እንዲያያዝ ፍርድ ቤቱ ትእዛዝ ሰጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥቅምት 12 ቀን 2014 ዓ ም ባወጣው ጋዜጣዊ መግለጫ እንዳመለከተው አቶ እስክንድር የተፈጠረው ክስተት ተራጠብ ነው ብለው እንደማያምኑና በፍርድ ቤት የምስክር ማሰማት ሂደት እያነሷቸው ካሉ መስቀለኛ ጥያቄዎችና ሌሎች ጉዳዮች ጋር የተያያዘ እንደሆነም ያላቸውን እምነት ለኮሚሽኑ ገልጸዋል ብሏል። በዚሁ መግለጫ ሁለቱም ታሳሪዎች ከጉዳዩ ጋር በተያያዘ ተጨማሪ ክስ ለመመስረት ፍላጎት እንደሌላቸው አስረድተዋል የሚል ሐሳብም ተገልጿል። የምስክሮችን ቃል የመስማቱ ሂደት ነገም እንደሚቀጥል ፍርድ ቤቱ ቀጠሮ ይዟል። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዩጋንዳ ዋና ከተማ ካምፓላ ውስጥ ትናንት እሁድ በደረሰ የቦምብ ፍንዳታ አንድ ሰው ሲሞት፣ በርካቶች ቆስለዋል። የከተማው ከንቲባ ኢማኑኤል ስሩንጆጊ ለፍንዳታው ተጠያቂ አሸባሪዎች ሳይሆኑ አይቀሩም ሲሉ ተናግረዋል። አደጋው የደረሰው ከካምፓላ ወጣ ብሎ በሚገኝ አንድ የአሳማ ምግብ ቤት ውስጥ መሆኑንም ፖሊስ አስታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ልዑካን በማሊ ከአገሪቱ የሽግግር ፕሬዝደንት ኮሎኔል ኢሲሚ ጎይታ ጋር ተገናኝተዋል። የመንግስታቱ ድርጅት ልዑካን ዓመት ባልሞላ ጊዜ ውስጥ ሁለት ጊዜ ወታደራዊ መፈንቅለ መንግስት የተካሄደባት አገር መሪዎች ስልጣን ወደ ሲቪል አስተዳደር እንዲተላለፍ መንገድ እንዲፈጥሩ ጫና ማሳደራቸው ተነግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የተባበሩት መንግስታት ስር ያሉ ድርጅቶች በአፍጋኒስታን ያለው ሰብአዊ ቀውስ ታይቶ በማይታወቅ መንገድ እያደገ ሲሆን በግጭት በተጎዳችው አገር 22.8 ሚሊየን ሕዝብ በህዳር ወር ውስጥ ከፍተኛ የምግብ እጥረት እንደሚገጥመው አስታውቀዋል። የምግብና የግብርና ድርጅት እንዲሁም የዓለም ምግብ ፕሮግራም በጋራ ባወጡት ጥናት ድርቅ ግጭትና የኢኮኖሚ መውደቅ ተደማምረው የሰዎችን ህይወት ክፉኛ እንደሚጎዱና የአፍጋን ዜጎችን የምግብ ተደራሽነት አደጋ ላይ እንደሚጥሉ አስረድተዋል። ከተጎጂዎቹም ውስጥ እድሜያቸው ከአምስት ዓመት በታች የሆኑ ወደ 3.2 ሚሊየን የሚሆኑ ህጻናት በየዓመቱ መጨረሻ ከፍተኛ በሆነ ያልተመጣጠነ የምግብ እጥረት እንደሚጎዱም ጥናቱ አመልክቷል። ታሊባን አፍጋኒስታንን ከተቆጣጠረ በኋላ የፋይናንስ ማዕቀብ በመታሰቡ ወደ 10 ቢሊዮን ዶላር የሚሆን የአገሪቱ ገንዘብ በዩናይትድ ስቴትስ እና በሌሎች ምዕራባውያን አገሮች እጅ ተይዞ እንደሚገኝም ተመልክተዋል። ዩናይትድ ስቴትስ ውስጥ በካሊፎርኒያ ግዛት ሰሜናዊ ክፍል ትናንት ነፋስ ቀላቅሎ በጣለው ዶፍ ዝናብ አውራ ጎዳናዎች በጎርፍ የተጥለቀለቁ ሲሆን ዛፎችም እየተገነደሱ ወድቀዋል። በአካባቢው በደረሰ ቃጠሎ ጉዳት ደርሶባቸው የነበሩ አካባቢዎችም እንደተገመተው የተጎዱ ሲሆን በጭቃ በተሞላ ጎርፍ ተመተዋል። በአካባቢው የጣለው ዝናብ ለቦታው እስከ ዛሬ ከተመዘገበው ከፍተኛው ሲሆን ሳን ፍራንሲስኮ ቤይ በሚባለው አካባቢ ያሉ ስፍራዎች በሙሉ በጎርፍ መጠቃታቸው ተመልክቷል። አሁን ወደ ዓለም አቀፍ ኮቪድ-19 ዜናዎች እናልፋለን። የዓለም ጤና ድርጅት ዳይሬክተር ቴድሮስ አድሃኖም የኮቪድ-19 ወረርሽኙ የሚቆመው ዓለም እንዲቆም ሲፈልግ ብቻ ነው ሲሉ ትናንት እሁድ ተናገሩ። ጀርመን ላይ በተካሄደ የዓለም ጤና ጉባኤ ላይ የተናገሩት ዲሬክተሩ አገሮች አሁን ያሉትን መሳሪያዎች ሁሉ ተጠቅመው ወረርሽኙን የማይታገሉ ከሆነ ወረርሽኙ የሚቆምበት ምንም መንገድ የለም ብለዋል። ቴዎድሮስ ከአንድ መቶ አገራት በድረ-ገጽ ላይ ለተሰባሰቡ ታዳሚዎች ባሰሙት ንግግራቸው በሽታዎችን ለመቋቋም የሚያስችሉን ሁሉም አይነት መሳሪያዎች አሉን። ውጤታማ የሆኑ የጤና መሳሪያዎች፣ ውጤታማ የሆኑ የሕክምና መሳሪያዎች ዓለም ግን እነዚህን መሳሪያዎች እየተጠቀመ አይደለም ሲሉ ተናግረዋል። የዓለም ጤና ድርጅት እያንዳንዱ አገር 40 ከመቶ የሚሆኑ ዜጎችን ለማስከተብ ያስቀመጠውን ግብ እንዳይሳካ ያደረገው ትርፍና ፖለቲካ እንጂ የምርት ጉዳይ አለመሆኑን የዓለም ጤና ድርጅት ዳይሬክተሩ ተናግረዋል። ከዜጎቻቸው አርባ ከመቶውን ማስከተብ የቻሉ በተለይ የቡድን ሀያ አገሮችን ጨምሮ የበለጸጉ አገሮች በኮቫክስ አማካኝነት ድርሻቸውን ለሌሎች የአፍሪካና የድሆች አገሮች እንዲያዋጡ ቴዎድሮስ አሳስበዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። አድማጮች፣ በዜናው መግቢያ ላይ በቴክኒክ ችግር ምክንያት የተወሰኑ ዜናዎችን ደግመን በማሰማታችን ይቅርታ እንጠይቃለን። በ19ና በ25 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ጥቅምት 15 2020 14 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሀሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ እንደመጣለን። አሁን የእለቱን አብይ ርዕስ እናስደምጣችሁ። በሱዳን የጦር ሰራዊቱ ዋና አዛዥ ሌተናል ጀኔራል አብዱል ፈታህ አልቡርሃን ሀገሪቱን ላለፉት ሁለት አመታት ሲያስተዳድር የቆየውን የሲቪልና ወታደራዊ የጋራ ምክር ቤት አፍርሰው አስቸኳይ ጊዜ አውጀዋል። ጠቅላይ ሚኒስትር አብደላ ሀምዶክና ሌሎችም የፖለቲካ መሪዎችና ሚኒስትሮች ታስረዋል። በጉዳዩ ዙሪያ ላይ ከዓለም አቀፉ ማህበረሰብ የተሰጡ አስተያየቶችንም ያካተተው ዘገባ ቆንጅታየ ታቀርበዋለች ጄኔራል አልቡርሃን ዛሬ ባደረጉት ጋዜጣዊ ጉባኤ አስቸኳይ ጊዜ አውጀዋል። የሲቪል እና የጦር ሰራዊት ጥምር የሽግግር ምክር ቤቱንም አፍርሰዋል። ጠቅላይ ሚኒስትር አብደላ ሀምዶክ እና ሌሎችም የሉዓላዊው የሽግግር ምክር ቤት አባላት በቁጥጥር ስር ውለዋል። ሮይተርስ የቤተሰብ ምንጮችን ጠቅሶ እንደዘገበው ዛሬ ንጋቱ ላይ ነው የጦር ሰራዊቱ ኃይሎች የጠቅላይ ሚኒስትሩ መኖሪያ ቤት የወረሩትና በቁጥጥር ስር ያዋሏቸው። አራት የካቢኔ ሚኒስትሮችና አንድ የሉዓላዊው ምክር ቤት ሲቪል አባልም እንደታሰሩ አልሃዳዝ የተባለው ቴሌቪዥን ዘግቧል። የፓርቲ መሪዎችና ተጨማሪ የመንግስት ባለስልጣናትን መታሰራቸውን፣ በዋና ከተማዋ ካርቱም የኢንተርኔት አገልግሎት መቋረጡንን አገሪቱ ውስጥ ያሉ ጋዜጠኞችና አክቲቪስቶች ገልጸዋል። ዓለም አቀፉ አውሮፕላን ጣቢያም ተዘግቷል። የማስታወቂያ ሚኒስቴሩ መፈንቅለ መንግስቱን ውድቅ በማድረግ የታሰሩት በሙሉ ይለቀቁ ሲል ጠይቋል ብሎ ሮይተርስ ዘግቧል። በኡምዱርማን የጦር ሰራዊቱ ኃይሎች ዋናውን የመንግስቱን የራዲዮና የቴሌቪዥን ጣቢያ ተቆጣጥረውታል። ሰራተኞቹንም እንዳሰሩ ነው ዘገባው ያመለከተው። የሱዳን ባለሙያዎች ማህበር ያደረገውን ጥሪ ተከትሎ ዛሬ ካርቱም ውስጥ የተቃውሞ ሰልፍ ተካሂዷል። ማህበሩ የሰራተኛ ማህበራትን ያካተተው ስብስብ ሲሆን ህዝቡ ጎዳና ላይ ወጥቶ ለሽግግር መንግስቱ ድጋፉን እንዲሰጥ ነው ጥሪ ያቀረበው። ካርቱም የሚገኘው ጋዜጠኛ ማይክል አቲት ለቪኦኤ የደቡብ ሱዳን ትኩረት ክፍል ስለ ሁኔታው የሚከተለውን ገልጿል። uh, in በካርቱም ዓለም አቀፍ አውሮፕላን ጣቢያ የሚገቡም ሆነ የሚወጡ በረራዎች ተቋርጠዋል። የኢንተርኔት አገልግሎትና ሌሎችም መገናኛዎች ተዘግተዋል። በአሁኑ ወቅት በሺዎች የሚቆጠሩ ሰዎች ጎዳና ላይ ወጥተው የጦር ሠራዊቱ የወሰደውን እርምጃ በመቃወም ድምፃቸውን እያሰሙ ናቸው። አንዳንዶቹም የተወሰደው እርምጃ በሽግግሩ መንግስት ላይ የተፈጸመ መፈንቅለ መንግስት ነው የሚሉ መፈክሮች እያሰሙ ነው። በተቃውሞ ከወጡት መካከል አንደኛው ሲናገር ምንም አይነት ሰበብ ቢሰጥ ያለፈው አገዛዝ እንደሆን አይመለሳትም ፣ ህዝቡ ይህንን ነው በቅድሚያ ማሳወቅ የሚፈልገው ብሏል። በዲሞክራሲና በሲቪል አስተዳደር እንዳንኖር የሚደረግ የማጭበርበር አድራጎት የማንቀበለው ነገር ነው ሲልም ተደምጧል። ይህ በዚህ እንዳለ በሱዳን በተፈጠረው መፈንቅለ መንግስት መሰል እርምጃ ዙሪያ ከዓለም ማህበረሰብ አስተያየት እየተሰጠበት ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ዛሬ ባወጡት መግለጫቸው በሱዳን የጦር ሰራዊቱ የሽግግር መንግስቱን መቆጣጠሩን የሚገልጸው ዘገባ ዩናይትድ ስቴትስን በእጅጉ ያሳሰባት መሆኑን ተናግረዋል። ፌልትማን በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ መደበኛ የትዊተር ገጽ ላይ ባሰፈሩት ቃላቸው እርምጃው የሱዳንን ሕገ መንግስታዊ የሽግግር ድንጋጌ የሚቃረንና ዩናይትድ ስቴትስ ለሀገሪቱ የምትሰጠው እርዳታ ላይ ችግር የሚደቅን እንደሆነ ነው ያስታወቁት። ካርቱም የሚገኘው የዩናይትድ ስቴትስ ኤምበሲ በበኩሉ የጦር ሰራዊቱ በሱዳን የሲቪል መንግስት ላይ የወሰደው እርምጃ ያሳሰበው መሆኑን ገልጿል። የሱዳንን የዲሞክራሲ ሽግግር አደጋ ላይ የሚጥል ነው በማለትም አውግዟል። ኤምበሲው የሱዳንን ሽግግር የሚያውኩ ሁሉም ወገኖች ከድርጊታቸው እንዲቆጠቡና የሲቪል መር መንግስት እንደ አውሮፓውያን አቆጣጠር በ2019 የተካሄደውን አብዮት ግቦች ዳር እንዲያደርስ ይሰሩ ዘንድ ጠይቋል የአፍሪካ ህብረትም ባወጣው መግለጫ በቁጥጥር ስር የዋሉት የፖለቲካ መሪዎች እንዲለቀቁ አሳስቧል በወታደራዊና በሲቪል ያስተዳደሩ ዘርፎች መካከል ውይይት እንዲካሄድም ጠይቋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ባወጡት የትዊት መግለጫቸው በሱዳን እየተካሄደ ያለውን የመፈንቅለ መንግስት አወግዛለሁ ብለዋል ጠቅላይ ሚኒስትር አብደላ ሀምዶክና ሌሎች ባለስልጣናት በአስቸኳይ መለቀቅ አለባቸው፣ ብለዋል ጉተረዥ። በብዙ ዋጋ ለመጣው የፖለቲካ ሽግግር የህገ መንግስቱ ቻርተር ሙሉ ክብር ሊሰጠው ይገባል፣ የተባበሩት መንግስታት ከሱዳን ህዝብ ጎን መቆሙን ይቀጥላል፣ ብለዋል ዋና ጸሐፊ ጉተረዥ። ሀምዶክ ከጦር ሰራዊቱ በኩል ብርቱ ተቃውሞ ገጥሟቸው ከርመዋል። እንደ አውሮፓውያን መስከረም 21 የቀድሞ ፕሬዚደንት ኦመር አልበሽር ደጋፊዎች የነበሩ ወታደሮች ቁልፍ ቁልፍ ቦታዎችንና ድልድዮችን በመዝጋት ስልጣን ለመያዝ ሞክረው እንደነበረ ይታወሳል። በሱዳን ጉዳይ እውቀት ያላቸውና የቀድሞ የዋይት ሀውስ የአፍሪካ ዲሬክተር የነበሩትና አሁን በአትላንቲክ ካውንስል የአፍሪካ ማዕከል ከፍተኛ አጥኚው ካምረን ሃድሰን ይህ በሱዳን ለተሞከረው የዲሞክራሲ ሂደት ትልቅ ኪሳራ ነው ሲሉ ተናግረዋል። የመፈንቅለ መንግስት ሙከራ የሚመስለው እርምጃ ከመከሰቱ አስቀድሞ የአፍሪካ ቀንዱ ልዩ መልእክተኛ የዩናይትድ ስቴትሱ ጄፍሪ ፌልትማን ከሱዳን መሪዎች ጋር ለሁለት ቀናት ተገናኝተው ዩናይትድ ስቴትስ ለሱዳን የዲሞክራሲ ሽግግር የምትሰጠውን ድጋፍ አጽንኦት ሰጥተው መግለጻቸው ይታወሳል። ሃድሰን የሱዳን ወታደራዊ መሪዎች የሽግግር መንግስቱን ዓላማ ለማሳካት ለአምባሳደር ፌልትማን ቃል ገብተውላቸው እንደነበረ ጠቅሰዋል። ሃድሰን ለቪኦኤ በሰጡት ቃል ታዲያ ዩናይትድ ስቴትስ ከሌላው ዓለም በተለየ መልኩ በአብዛኛው በሱዳን በዲፕሎማሲ ረገድ አገሪቱ ከአምባገነናዊ አገዛዝ ወደ ዲሞክራሲ እንድትሸጋገር ብዙ ድጋፍ አድርጋለች ብለዋል። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ቆንጅት ታየናት ያቀረበችልን እናመሰግናለን። ወደ ተከታዩ ዘገባ ንውሰዳችሁ። በኢትዮጵያ ሁከት እንዲያበቃና ሁሉም አካላት ግጭቱን እንዲያቆሙ የዩናይትድ ስቴትስ የተወካዮች ምክር ቤት ጥሪ አቀረበ። የምክር ቤቱ የውጭ ጉዳይ ኮሚቴ ኢትዮጵያን በተመለከተ ተሻሽሎ ተዘጋጀ የተባለውን የውሳኔ ሀሳብም አጽድቋል። ለግጭቱ ፖለቲካዊ መፍትሄ ለማምጣት መንግስት ከህግ ውጭ የታሰሩ የተቃዋሚ መሪዎችንና ደጋፊዎችን እንዲሁም ተሟጋቾችንና ጋዜጠኞችን እንዲፈታ ከአመጹ ውጭ የሚንቀሳቀሱ የፖለቲካ ፓርቲዎችን ጨምሮ የተለያዩ አካላትን ያሳተፈ ብሔራዊ ውይይት እንዲያደርግ የውሳኔ ሀሳቡ ጠይቋል። የውሳኔ ሀሳቡ መጽደቁን ተከትሎ በምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ የዓለም ጤና ና የሰብአዊ መብቶች ንዑስ ኮሚቴ ሰብሳቢ የሆኑት ኬራምባስ በሰጡት መግለጫ ህወሓት ህጻናትን ለጦርነት መጠቀምን እንዲያቆም ከአማራ ክልል ኃይሉን እንዲያስወጣ ና ከ ሸኔ ጋር ያለውን ጥምረትም እንዲያቆም አሳስበዋል። ኬኔዳ በፍ ዝርዝር አለው። ከዚህ ቀደም በግንቦት ወር ላይ የወጣውና አሁን ማሻሻያ የተደረገበት የምክር ቤቱ የውሳኔ ሀሳብ ኤችአርኤስ ወይም ሀውስ ሪዞሉሽን 445 የሚል ስያሜ የተሰጠው ሲሆን በኢትዮጵያ ውስጥ ያሉ ሁከቶችንና የሰብአዊ መብት ጥሰቶችን የሚያወግዝ እንዲሁም በሰሜን ኢትዮጵያ ግጭት የሚሳተፉ ሁሉም አካላት ግጭቶችን እንዲያቆሙ፣ ሰብአዊ መብቶችን እንዲያከብሩ፣ ያልተገደበ የሰብአዊ ተደራሽነትን እንዲፈቅዱና ተአማኒ የሆኑ የጭካኔ ድርጊቶችን በተመለከተ ለሚደረጉ ገለልተኛ ምርመራዎች ትብብ ብር እንዲያደርጉ የሚጠይቅ ነው። ዩናይትድ ስቴትስ ከኢትዮጵያ ጋር ከክፍለ ዘመን የዘለለ ግንኙነት እንዳላት ያስታወሰው የውሳኔ ሀሳቡ በትግራይ ክልል ተጀምሮ ወደ ሌሎች አካባቢዎች የተስፋፋው ግጭት ከመከሰቱ በፊት ጀምሮ የነበሩና ለግጭቱ ምክንያት የሆኑ ነጥቦችን እንዲሁም ግጭቱን ተከትሎ የተፈጠሩ ሁነቶችን በዝርዝር አስቀምጧል። የተሻሻለው የውሳኔ ሀሳብ ህወሀት ጥቅምት 24 በሰሜን እዝ የኢትዮጵያ መከላከያ ሰራዊት ላይ ጥቃት መፈጸሙን ተከትሎ ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ጦር እንዳዘመቱና በኤርትራ መከላከያና በአማራ ኃይሎች በመታገዝ ከህወሀት ጋር ውጊያ መካሄዱን አንስቷል። ግጭቱን በሰላማዊ መንገድ በድርድር ለመፍታት በተለያዩ አካላት የቀረቡ ጥያቄዎችን አልተቀበለም የተባለው የኢትዮጵያ መንግስት ባለፈው ሰኔ ወር ላይ የተናጥል የተኩስ አቁም ቢያውጅም ህወሀት ግን ውጊያውን በመቀጠል ግጭቱን ወደ አማራና አፋር ክልሎች ማስፋፋቱም ነው በውሳኔ ሀሳቡ የተጠቀሰው። ህወሀት ራሱን የኦሮሞ ነጻነት ሰራዊት ከሚለውና መንግስት ደግሞ ኦነግ ሸኔ ብሎ ከሚጠራው ቡድን ጋር ወታደራዊ ጥምረት መፈጸሙንና እነዚህ ሁለት ድርጅቶች በኢትዮጵያ መንግስት በ ሽብርተኝነት እየተፈረጁ እንደሆኑ ማስታውሷል። የዩናይትድ ስቴትስ የተወካዮች ምክር ቤት በውሳኔ ሀሳቡ በኢትዮጵያ ሁከት እንዲያበቃና ሁሉም አካላት ግጭቱን እንዲያቆሙ ጠይቋል። በሁሉም አካላት ተፈጸሙ የተባሉ የሰብአዊ መብት ጥሰቶችን፣ የጦር ወንጀሎችን፣ ያስገድዶ መድፈር፣ ጾታዊ ጥቃት፣ ዝርፊያና ሌሎች ወንጀሎችን በጽኑ እንደሚያወግዝም ነው የገለጸው በጋዜጠኞችና የሰብአዊ ሰራተኞች ላይ የሚደረግ ትንኮሳና ማስፈራራትን እንዲሁም የተመድ ሰራተኞች ከሀገሪቱ እንዲወጡ መደረጉ ምክር ቤቱ እንደሚያወግዝም የጠቀሰው የውሳኔ ሀሳቡ ለረሃብ መሰል ሁኔታ ተጋልጠዋል የተባሉ ግማሽ ሚሊዮን የሚሆኑ ሰዎችን ጨምሮ በሰሜን ኢትዮጵያ ድጋፍ ለሚፈልጉ ሰባት ሚሊዮን ሰዎች ለመድረስ ግጭቱ በተከሰተባቸው አካባቢዎች አስቸኳይ ያልተገደበ ሰብዓዊ ተደራሽነት እንዲኖርና ሰብአዊ ተደራሽነትን በማሻሻል ረገድ የኢትዮጵያ መንግስት ተጨባጭ እርምጃዎችን እንዲወስድ ጠይቋል። በተግባራቸው የዓለም አቀፍ ሕግንና የሀገሪቱን ሕጎች ጥሰዋል በሚል ከሀገር እንዲወጡ ያደረጋቸውን ሰባት የተመድ ሰራተኞች በተመለከተ የኢትዮጵያ መንግስት ከዚህ ቀደም በተደጋጋሚ ባወጣቸው መግለጫዎች እርምጃውን መውሰድ የኢትዮጵያ ሉዓላዊ መብት አካል መሆኑን መግለጩ የሚታወስ ነው። ሰብአዊ ተደራሽነትን በተመለከተ መንግስት ከሰብአዊ ድርጅቶች ጋር ተባብሮ እንደሚሰራና ተደራሽነቱን ለማፍጠን የፍተሻ ጣቢያዎችን ወደ ሁለት ዝቅ ማድረጉንም አስታውቋል። በሌላ በኩል በህወሀት የሚመሩ ኃይሎች የጦርነት ድርጊታቸውን ለመቀጠል የጭነት መኪናዎችን ወይም የእርዳታ እቃዎችን ከመዝረፍ እንዲቆጠቡም ተጠይቋል። ለግጭቱ ፖለቲካዊ መፍትሄ ለማምጣት የውሳኔ ሀሳቡ ከህግ ውጭ የታሰሩ ያላቸውን የተቃዋሚ መሪዎችንና ደጋፊዎችን አክቲቪስቶችንና ጋዜጠኞችን መንግስት እንዲፈታ ከአመፅ ውጭ የሚንቀሳቀሱ የፖለቲካ ፓርቲዎችን፣ የተለያዩ ብሔሮችን፣ የተለያየ እምነት ተከታዮችንና የሲቪል ማህበረሰብ አካላትን ያሳተፈ ብሔራዊ ውይይት እንዲደረግም ጥሪ ቀርቧል። ከምርጫው በኋላ የሚመሠረተው አዲስ መንግስት ብሔራዊ ውይይት ለማድረግ የሚያስችል ፍኖተ ካርታ እንደሚያዘጋጅ ሲገልጽ የከረመው የኢትዮጵያ መንግሥት ለዚሁ ተግባር እየተዘጋጀ መሆኑን በቅርቡም መግለጹ የሚታወስ ነው። በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀው የውሳኔ ሀሳብ አክሎም በግጭቱ የተሳተፉ ሁሉም አካላት ግጭቱን በማቆም ሰላማዊ መፍትሄዎችን እንዲያፈላልጉ ጠይቋል። ይህን የውሳኔ ሀሳብ ያዘጋጁት በምክር ቤቱ የውጭ ጉዳይ ኮሚቴ የአፍሪካ የዓለም ጤናና የሰብአዊ መብቶች ንዑስ ኮሚቴ ሰብሳቢ የሆኑት ኬረንባስ በሰጡት መግለጫ ህወሓት ህጻናትን ለጦርነት መጠቀምን እንዲያቆም፣ ከአማራ ኃይሉን እንዲያስወጣና ከሸኔ ጋር ያለውን ጥምረትም እንዲያቆም አሳስበዋል። ሰላምን ለውትድርና አሰልፏል መባሉን ህወሀት ከዚህ ቀደም ማስተባበሉ ይታወቃል። ህወሀትና በኦሮሚያ ክልል የሚንቀሳቀሰውና ራሱን የኦሮሞ ነጻነት ሰራዊት የሚለው በመንግስት ደግሞ ኦነግ ሸኔ በመባል የሚታወቀው ቡድን ጥምረት መፈጸማቸውን መግለጻቸው የሚታወቅ ነው። የፌስቡክ ኩባንያ በሸኔ ስም የተከፈቱ ገጾችን መዝጋቱን በቅርቡ መግለጹም ይታወሳል። አሁን ላለው ግጭት ወታደራዊ አማራጭ መፍትሄ እንደማይሆን እምነታቸውን የገለጹት ባስ ብሔራዊ ውይይት ካልተደረ እያደረገ ሀገሪቱ አደጋ ውስጥ መሆኗና ችግሮች እየተባባሱ መሄዳቸው እንደሚያሳስባቸውም ነው የተናገሩት። የተለያዩ የዩናይትድ ስቴትስ መንግስት ተቋማት ለግጭቱ መፍትሄ ለማፈላለግ ከግጭቱ ተሳታፊ ኃይሎችና ዓለም አቀፍ አጋር አካላት ጋር የሚያደርጉትን ግንኙነት እንዲቀጥሉ እንዲሁም ግጭቱ እንዳይስፋፋ እንዳስፈላጊነቱ ሁሉም ዲፕሎማሲያዊና ሕጋዊ እርምጃዎች እንዲወሰዱም የውሳኔ ሀሳቡ ይጠይቃል። በተጨማሪም በትግራይና በሌሎች አካባቢዎች ተፈጽመዋል የተባሉ የጭካ ቅዱሳን ተግባራት በምርመራ የጦር ወንጀል በሰብዓዊነት ላይ የተፈጸመው ወንጀል አሊያም የዘር ጭፍጨፋ ሆነው ከተገኙ በድርጊቱ ፈጻሚዎች ላይ ማዕቀብ እንዲጣልም ምክር ቤቱ ባጸደቀው ውሳኔ ጠይቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ተታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስቱዲዮ እየተላለፈላቸው የሚገኘውን የሰኞ ምሽት ዝግጅታችንን ነው። ዝግጅታችንን እንግዲህ እንደምትመለከቱት ራዲዮ በቴሌቪዥን ሆኖ መጥቷል። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ወሎ ነው የምናመራው በደቡብ ወሎ ኩታበር ወረዳ አካባቢ የተስፋፋ በመጣው ጦርነት ምክንያት በአስር ሺዎች የሚቆጠሩ የኩታበር ከተማና አካባቢው ነዋሪዎች ተፈናቅለው ወደ ደሴና አካባቢዎቹ መሰደዳቸውን ገለጹ። ተፈናቃዮቹ ለዓመታት ደክመው ያጠራቀሙትን ጥሪትና የመንግስት ሀብት ወደ አካባቢያቸው ዘልቆ ገብቷል ባሉት የህወሓት ኃይል እየተዘረፈባቸው መሆኑን ገልጸዋል። መስፍን አራጌ

ከደሴ በሀያ ኪሎ ሜትር ርቀት በምትገኘው ኩታበር ከተማና አካባቢዋ ከቅዳሜ ምሽት ጀምሮ የተቀሰቀሰው ጦርነት ተጠናክሮ እሁድ ከቀጠለ በኋላ የህወሀት ኃይሎች ወደ ከተማዋ ዘልቀው መግባታቸውን ስማቸውን መግለጽ ያልፈለጉ አርሶ አደር ለአሜሪካ ድምፅ ሬዲዮ ተናግረዋል። ከኩታበር ዜሮን ከተማ ትናንትና ስድስት ሰዓት ላይ ነው የወጣሁት። ነበረውን ያው ህወሀት ከትናንት ወዲያ ቅዳሜ ማታ ጥላ ዙሪያውን ከቦ ነው ያደረው። ባለን በአርሶ አደሩ ከተማዋ ዙሪያ ህወሀት እንደመጣ ያው የአርሶ አደሮች በአካባቢያቸው የነበረውን ጥቆማ እየሰጡን ነበር ይሄ እያለ በዛው በቅዳሜ ማታ ሁለት ሰዓት ተኩል ላይ ውሀት ጦርነት ከፈተ አስፈቅዶ እና እዛው አካባቢ ላይ ዛው ጦርነት እንደነበረ በዛው ባለበት አደረ። ከዛ በኋላ አዳሩን ተኩስም ምንም ምንም የለም። ውርጧት አስራ ሁለት ሰዓት ላይ በከተማዋ ዙሪያ ዙሪያ አምስት ቀበሌ ላይ መርገጃ የሚባል ቦታ ከመርገጃ እስከ ወርጣሪያ መዞሪያ የሚባል አካባቢ ላይ ጦር ውጊያ ነበር። በዚህ ምክንያት ከሶስት ሰዓት በላይ የእግር ጉዞ አድርገውና ሀያ ኪሎ ሜትር አቆራርጠው ከኩታበር ወደ ደሴ የዘለቁት ተፈናቃይ አርሶ አደር አሁን ቤተሰብ ጋር ተጠግተው እንደሚኖሩ ገልጸዋል። አራት ሰዓት አካባቢ ላይ ከተማ እንደገባ ደግሞ የኩታበር በር ሁለተኛ ድር ደረጃ ላይ ነው መጀመሪያ ግርፊያ የጀመሩት፣ ከዛ ወደ ጤና ጣቢያ፣ ከዛ በኋላ ስድስት ሰዓት ተኩል ሲሆን ደሴ የገባ ሁኔታ የተፈጠረውን አሁን ባይናየ ነው። ይሄ ነው ከዚህ በኋላ ያለው እንደ ማንኛውም ሰው የምንሰማው ነገር ነው እንጂ ላይ ይሁን ቦታ ላይ ጥራት ይሁን የተለያዩ እንዳይሆን እንዳለ አሁን በአሁኑ ሰዓት ስራ ትል እንዳለ መረጃ ያለኝ ቤተሰቡን ይዘው መጥተዋል። ይዤ ይዤ ወጥቻለሁ። ምን ያህል ቤተሰብ ይዘው ወጡ? እናቴን የባለቤቴን እህት ሶስት ልጆቿ የኔን ሶስት ልጆች ከነ ባለቤቴ አድርጌ ልጆች ወደድቅ ነው። አካባቢው ደጋማና ወራቱም የውርጭ ወቅት ከመሆኑ ጋር ተያይዞ በተለይ እናቶችና ሕጻናት በከፋ ብርድ ውስጥ በሌሊት ሳይቀር ረጅም ርቀት በእግራቸው ለመጓዝ መገደዳቸውን ሌላው አስተያየት ሰጭ ጠቁመዋል። እንዳለንቅል ብሎ በሌሊት ልጅ እያዘሉ ምናምን ነው ሲመላለስ። ንተሄድሩ ታቆ ከመላሻ በጣም ብርድ ነው በዛ ነው። በጣም ብርድ ነው በዛ ነው። ሰው ሌሊት በዛ በሚሄዳ ሲጓዝ ነው ያደረው። ጦርነት ስራቻ ማለት ነው። ሲሆን በአስር ሺዎች የሚቆጠሩ የኩታበር ከተማና የአቅራቢያዋ ነዋሪዎች ቤት ንብረታቸውን ጥለው እንደተፈናቀሉ የሚናገሩት አስተያየት ሰጪ ቤተሰብ የሌላቸውና የሚጠጉበት የተቸገሩ በረንዳ ላይ ማደራቸውን እንዳዩ ጠቁመዋል። ወደ ደሴ መምጣት ያልቻሉ ቤተሰቦቻቸው ጉዳይም እንደሚያሳስባቸውና አንዳንዶቹም በህወሓት ኃይሎች እጅ መውደቃቸውን መስማታቸውን ይናገራሉ። ሌላው በመንግስት ስራ የሚተዳደሩ አስተያየት ሰጪም በከባድ መሳሪያ የታገዘ የተኩስ ልውውጥ ተከትሎ የህወሓት ኃይሎች እሁድ ጠዋት ላይ ወደ ወደ ከተማዋ ዘልቀው መግባታቸውን ተናግረዋል። ይህንንም ተከትሎ ቁጥራቸው በርካታ የሆኑ የከተማዋ ነዋሪዎች ሕይወታቸውን ለመታደግ በአቅራቢያቸው ወደሚገኘው ደሴ ከተማና የገጠር ቀበሌዎች ተሰደዋል። እንዳስተያየት ሰጪው ተፈናቃዮቹ ከተማዋን ለቀው ወደ ደሴ ስለመጡ ኩታ በር በማን ቁጥጥር ስር እንዳለች በእርግጠኝነት ለመናገር እንደሚቸገሩ አስታውቀዋል። ይሁን እንጂ በአካባቢውና በዙሪያዎቹ አሁንም ድረስ የተኩስ ልውውጥ እንደሚሰማ ገልጸዋል። አሁን ጦርነት እየተካሄደ ነው የሚባል ወርቃሪያ መልስ አለ። በሌላ በኩል በኢትዮጵያ መንግስት በአሸባሪነት የተፈረጀውና ራሱን የትግራይ ሰራዊት ብሎ የሚጠራው ሀይል በተለያዩ የደቡብ ወሎ አካባቢዎች ድል እንደቀናው ሲነገር ይደመጣል። የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሰይድ የህወሓት ኃይሎች ደቡብ ወሎን ከሰሜን ወሎ በሚያዋስኑ አካባቢዎች ዘልቀው የመግባት ሙከራ ሲያደርጉ መቆየታቸውን ጠቁመው ስኬታማ ሲሉ በገለጹት የመከላከል ተግባር ኃይሎቹ ከአካባቢው እንዲርቁ መደረጋቸውን አስረድተዋል። ይሁን እንጂ በስም ባይገልጿቸውም የተወሰኑ ቦታዎች ላይ ግን አሁንም አሉ ብለዋል። ከሰሜን ወሎ በሚዋሰኑት የዞናችን አካባቢዎች ሰብሮ ለመግባት በተደጋጋሚ ጥረት አድርጎ በተወሰኑት ወረዳዎች ላይ የመግባት ሁኔታ ታይቷል። ይህንን ለመመከት የመከላከያ ሰራዊት፣ የአማራ ልዩ ኃይል እና ፋኖ ነው ከፍተኛ ተጋድሎ እያደረጉ በጦርነቱ ምክንያት ብዙሃኑ ለስደትና ለእንግልት ከመዳረጉ ባለፈ ደክሞ ያጠራቀመው ጥሪቱ ተቀምቷል፣ በመንግስት የተገነቡ ተቋማት ለውድመትና ለዘረፋ ተዳርገዋል ሲሉ ተፈናቅለው የመጡት የመንግስት ሰራተኛ ይከሳሉ። እዚህ በቃ ምንም ይዞት የወጣው ነገር የለም እንዳለ ንብረቱ ዘውትን የወጣው ሰው ጦርነቱ ኢኮኖሚያዊና ሰብአዊ ጫና የመፍጠር ተግባር ተፈጽሟል በማለት የተፈናቃዮቹን ክስ ይደግፋሉ። የዞኑ ዋና አስተዳዳሪ አጠቃላይ የአማራ ሕዝብ የማርቀቅ ስነ ልቦና እና የታሪክ ስብራት ማድረስ ብሎ የተነሳ ቡድን በመሆኑ በእያንዳንዱ በሚገባባት ቀዳዳ በገባበት ሰከንድ ውስጥ የመጀመሪያ የመገልገያ ተቋማትን፣ ጤና ተቋማትን፣ ትምህርት ቤቶችን የማውደም የሀብት እንቅስቃሴያቸው የተሻሉ የሆኑ የባለ ሀብቶችን ንብረት መዝረፍ፣ ሴቶች ህጻናትን እንዲጎሳቆሉ ማድረግ ማውደም እና የመድፈር ስራ በገባ ቁጥር ይህንን ተግባሩን በሰፊው እየፈጸመ ይገኛል። የሕወሓት ቃል አቀባይ ጌታቸው ረዳ ሰራዊታቸው በገባባቸው አካባቢዎች ፈጸመ ስለሚባለው ሰብአዊ ጥሰት ሲያስተባብሉ ቆይተዋል። እሳቸው ንጹሐን ዜጎችን ኢላማ የሚያደርግ ሰራዊት እንደሌላቸው ነው የገለጹት። ተፈናቃዮቹ የደረሰባቸውን የሥነ ልቦና ስብራት፣ የሀብት ውድመትና መፈናቀል መንግስት ግምት ውስጥ በማስገባት እንዲረዳቸውም ጠይቀዋል። አሁን ለጊዜው መንግስት እንግዲህ የምግብ አቅርቦት፣ መጠለያ ምናምን ለህዝቡ ቢያቀርብ ጥሩ ነው። ዘመድ ያለው አሁን ወደ ዘመድ ምናምን ሁ ሰውነክል ብሎ ደግሞ አብዛኛው መጠለያ ጣቢያ ለሌሎች ተፈናቃዮች ቀድሞ ስለተያዘ ማረፊያ የለውም። ብዙ ሰው ማረፊያ የለውም። አንዳንዶቹ እንኳ እንግዲህ ዘመድ ያለው ልጅ ያለው ምናም ወደዛ ሊጠጋ ይችላል። ግን ብዙ ሰው ውጭ ላይ ነው የሚሆነው። መጠለያና የምግብ አቅርቦት ቢሆን ነው ሀሳቤ። የዞኑ ዋና አስተዳዳሪ ተፈናቃዮቹን በዘላቂነት ለማቋቋም ከመንግስት ባሻገር ባለሀብቱና በውጭ የሚኖሩ ኢትዮጵያውያን ድጋፍ ማድረግ እንደሚጠበቅባቸው አሳስበዋል። ጉዳት በደረሰባቸው አካባቢዎች ተፈናቅለው የመጡ ህዝቦቻችን እነሱ ተመልሰው ወደ አካባቢው እንደሄዱ በቀጣይ የማቋቋም ስራ መስራት እንደተጠበቀ ሆኖ አሁን ባሉበት ቦታ ላይ በመንግስት በኩል እንደቤት ቤት ባይሆንም መጠለያ ተዘጋጅቶ የዕለት እርዳታ እየተሰጣቸው እና በተለይ የሚጠለሉበት አካባቢ ላይ ያለው የጤና እና የሳኒቴሽን ስራ የተጠበቀ እንዲሆን በተገቢው መንገድ ክትትል እየተደረገ ነው። ከዚህ በተጨማሪም ህዝቡ በተለይ ባለ ሀብቶች ተፈናቃዮች በሚገኙበት ቦታ ተገኝቶ አልባሳት እና ምግብ በማቅረብ ረገድ ከፍተኛ አስተዋጽኦ እያደረገ ስለሆነ ይህንን ማስከተል ይገባል። ለአሜሪካ ድምፅ ሬዲዮ መስፍን አራቂ። አድማጮች፣ አሁን ደግሞ በተከታዩ ዘገባችን ከወሎ ወደ ትግራይ ክልል ነው የምንወስዳችው በትግራይ ክልል በትላንትና ሁለት ተጨማሪ የአየር ጥቃት መፈጸሙን የክልሉ የኮሚኒኬሽን ቢሮ ኃላፊ ተናገሩ። የኢትዮጵያ መንግሥት በበኩሉ ትላንት የተደረገው የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ብቻ ያነጣጠረ መሆኑን አስታውቋል። ሙልጌታ አጽብሃ ከመቀሌ፣ ሀብታሙ ስዩም ከዋሽንግተን ዲሲ ያቀናበሩትን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። የኢትዮጵያ መንግሥት ትናንት እሁድ ጥቅምት 14 2014 ዓ ም በትግራይ ክልል ባድዋና በማይጸብሪ በፈጸመው የአየር ጥቃት ሰላማዊ ዜጎች ላይ ጥቃት አድርሰዋል ሲሉ በአሁኑ ሰዓት የክልሉ ኮሚኒኬሽን ጉዳዮች ኃላፊ መሆናቸውን የሚናገሩት ወይዘሮ ሊያ ካሳ ለአሜሪካ ድምፅ ተናግረዋል። በሌላ በኩል የኢትዮጵያ መንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የትናንቱ የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ብቻ ያነጣጠረ መሆኑን ተናግረዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ መሆናቸውን የሚናገሩት ወይዘሮ ያ በጦርነቱ ድል እየቀናቸው መሆኑን ገልጸው ይህን ሽንፈት መቀበል ያልቻለው የፌዴራሉ መንግስት በበቀል ሰላማዊ ሰዎችን እያጠቃ ነው ሲሉ ይከሳሉ። እና ደብደበ የእርሱ ቅጥያ ነው። ትላንት እሁድ ጥቅምት 4 2014 ዓ ም በማይጸብሪና አልመዳ ጨርቃጨርቅ ፋብሪካ በሰላማዊ ሰዎች ላይ ከባድ ጉዳት አድርሷል። አያይዘውም ጥቃቱ ከዚህ ቀደም በኢትዮጵያ መንግስት ወታደሮችና አጋሮቻቸው ተዘርፈዋል ያሉትን የአልመዳ ጨርቃጨርቅ ፋብሪካ ቀሪ ክፍል ለማጥፋት ያለመ ነው ብለው ይናገራሉ። በጥቃቱ በሰው ሕይወትና በንብረት ላይ ከባድ ጉዳት መድረሱን፣ የጉዳቱን ትክክለኛ መጠን ለማጣራት ግን የመገናኛ መስመሮች ዝግ በመሆናቸው መቸገራቸውን ገልጸዋል። በቀጣይም አጣርተው ይፋ እንደሚያደርጉ ተናግረዋል። በሌላ በኩል በስልክ ያናገር ናቸው የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰት ሁሉ የትናንቱ የአየር ድብደባ ለወታደራዊ ጥቅም የተዘጋጁ ስፍራዎች ላይ ያነጣጠረ መሆኑን ገልጸዋል። አንደኛው በማይ ጠብሪ አሸባሪ ሀይል ወታደራዊ በኢሌጋል መልኩ የቀጠራቸው ወይም ያሰባሰባቸው ሀይሎቹን የሚያሰለጥንበት የሚያደራጅበት ቦታ ነው። አላማውን አስፋቅተን ሁለተኛው ደግሞ በአድዋ ወታደራዊ ኢኩዩፕመንቶችን፣ አልባሳትን በተለይም ደግሞ የኢትዮጵያ መከላከያ ሰራዊት ዩኒፎርምን አስመስለው በመስራት የሚጠቀሙበት ፋብሪካ አለ። እሱ ፋብሪካ ነው የተመታው። ዶክተር ለገሰ ቱሉ የኢትዮጵያ መንግስት በከፈታቸው የአየር ላይ ጥቃቶች በክልሉ የሚኖሩ ስደተኞችን ጨምሮ ሰላማዊ ሰዎች ላይ ጉዳት እንዳያደርሱ በተጠና መልኩ እየተከናወኑ ናቸውም ብለዋል። እኒህ ጥቃቶች መቼ ያቆማሉ ለሚለው ጥያቄ ይህን መልሰዋል። ሁሉንዛው የሚጠቀምባቸው ከባድ መሳሪያዎች አሉ። እነዚህ ከባድ መሳሪያዎችን እየተጠቀመ በከተሞች ላይ በመተኮስ ኢትዮጵያውያን ማህበረሰብን ንብረት እያወደመ ነው። የዜጎችን ነፍስ እየገደለ ነው። የመሰረተ ልማቶችን እያወደመ ነው። ስለዚህ መሰረተ ልማቶችን ከጥፋት ለማዳን የዜጎችንም የንብረት ውድመት ለመከላከል እና አጠቃላይም ደህንነቱ የተረጋገጠ አካባቢ እንዲሆን ለማስቻል ተብሎ ይሄ አሸባሪ ድርጅት የሚጠቀምባቸውን ነገሮች የማውደሙ ስራ በማንኛውም በተገኘበት ጊዜ ሁሉ ይደረጋል። ይሄ በዚህ ይቆማል፣ በዚህ ይወጣል የሚባልበት ጊዜ አይኖርም ማለት ነው። በተያያዝ ዜና ራሳቸውን የትግራይ ሰራዊት ብለው የሚጠሩት በፌዴራሉ መንግስት ዘንድ የአሸባሪ ቡድን ታጣቂዎች ተብለው የሚከሰሱት አካላት ኮማንድ መውጣቱ በተገለጸ መግለጫ ከደሴ ከተማ በቅርብ ርቀት የምትገኘው ኩታበር፣ ቦሩሜዳ፣ ቦረቲ፣ ደሆያና ዋኢማ የተባሉ አካባቢዎች ታጣቂዎች መቆጣጠራቸውን ይጠቅሳል። መግለጫው የኮምቦልቻ አውሮፕላን ማረፊያ በመድፍ ቀለበት ውስጥ ያለ በመሆኑ አውሮፕላኖች እንዳያርፉና እንዳይነሱ በማለትም አስፍሯል። የኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን መግለጫው ያለውንም ሆነ ተያያዥ ጥሬዎችን አሸባሪ ሲሉ የሚጠሩት ኃይል የገጠሙትን ሰሞነኛ ሽንፈቶች ለመሸፈን የፈጠራቸው የፕሮፖጋንዳ ግብዓቶች መሆናቸውን ይገልጻሉ። አሁን ባለው ሁኔታ ያው አሸባሪው ኃይል አለኝ የሚላቸውን ነገሮች ሁሉ አደራጅቶ አሰልፏል። አብዛኞቹ ግዙፍ መሳሪያዎቹ በተለይም በዚህ ሳምንት ከጥቅም ውጭ እንዲሆኑ ተደርጉበታል። ብዙዎቹ የሚተማመንባቸው ወታደራዊ አቋሞቹ በእጅጉ ተመቶበታል። ስለዚህ የትግራይን ህዝብ ለማወናበድ እና በተለያየ መልክ የሚነሱባቸውን ጥያቄዎች ለመሸፈን ሲል ወደፊት እየዘፈገስኩ ነው፣ ይህችን ከተማ ተቆጣጠር ያለው፣ እንዲህ አድርግ ያለው፣ እንዲህ አይነት ተራራ ይዥ ያለው ወዘተ የሚለው የተፈበረከ ፕሮፓጋንዳ ነው እንጂ ሰሞኑን እየተወሰደ ባለው እርምጃ የኢትዮጵያ መከላከያ ኃይል እና የህዝቡ የተተራጀ ጥምር የጋራ መከታው ወደ ወደፊት እየገሰገሰ ነው በእኛ በኩል ያለው። ከተቀሰቀሰ ወደ አንደኛ ዓመቱ እያመራ ያለው የሰሜን ኢትዮጵያ ጦርነት ቆሞ ሁለቱም ተፋላሚዎች ለድርድር እንዲተጉ ተደጋጋሚ ጥሪዎችን ሲያቀርብ የሰነበተው የተባበሩት መንግስታት ድርጅት ከሰሞኑ የአገረሸውን ጦርነት ተከትሎ የተነባበሩ የሰብአዊ ድጋፍ መስተጓጉሎችን ከወሳ በኋላ ሰላማዊ ሰዎችና የሰላማዊ ሰዎች መጠቀሚያ ተቋማትን ከጥቃት ለማዳን ሁሉን አይነት ጥንቃቄ ሊተገበር እንደሚገባ በረዴት አገልግሎት ሰጪ ተቋሙ ኃላፊ ማርቲን ግሪቭዝ በኩል ከሰሞኑ ማሳሰቡ አይዘነጋም። ሀብታሙ ስዩምና ሙልጌታ ጽዋል ለዘገባው እናመሰግናለን። አድማጮች እንግዲህ ወደ ተከታዩ መሰናዶ ነው የምናልፈው። ወደ ሰኞው ምሽት ጤና በመድኃኒት አቅርቦት እጥረት መቸገራቸውን ቤተሰቦቻቸውን በና በመንግስት የጤና ተቋማት ውስጥ በማሳከም ላይ የሚገኙ ተገልጋዮች ቅሬታቸውን አሰምተዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዲሬክተር ዶክተር አብዱል ቃድር ገልገሎ እጥረቱ የተከሰተው የሀገር ውስጥ መድኃኒት አቅራቢዎች ባለማቅረባቸው የኮቪድ አስራ ዘጠኝ አቅርቦት ሰንሰለቱ ና ከመድኃኒቱ ከውጭ መድኃኒት የማስገባቱን ሂደት በማዳከሙ እንደሆነ ተናግረዋል። በሀገሪቱ እየተካሄደ ባለው ጦርነት ምክንያትም ቀጥተኛ ተጎጂ ለሆኑና ለተፈናቀሉ ዜጎች መድኃኒትና የጤና ቁሳቁስ እያቀረቡ በመሆናቸውም በመደበኛ ስራ ላይ ጫና ማሳደሩን ገልጸዋል። የአዋሳው ዘጋቢያችን ዮናታን ዘብድዎስ ያጠናቀረውን ዘገባ እንደሚከተለው እናቀርበዋለን። አቶ አለማየሁ ጀማል በሐዋሳ ከተማ የዩኒቨርሲቲው ህክምናና ጤና ሳይንስ ኮሌጅ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ወይም በተለምዶ ሪፍራል የተባለ በሚጠራው ሆስፒታል ውስጥ የተኙ ባለቤታቸውን በማስታመም ላይ ናቸው። በሐኪም የታዘዘላቸው መድኃኒት በሆስፒታል ውስጥ ባለማግኘታቸው ከውጭ መግዛታቸውን ይናገራሉ። ብዙ ነገር ነው። መርፊም ይገዛል እዛ ከደለ እዚ የለም ከዛ ግዙት እናምንላሉ በግዙት ካሉት እንገዛለን እዛ ያሉትን ደግሞ አንዳንዶቹን ደሞ እዛም አሉ ይሰጠኛሉ። ሆስፒታል ተኝተው በመታከም ላይ ለሚገኙት እናቱ የህክምና አገልግሎት የሚውል መርፌና ለምርመራ ናሙና መውሰጃ መሳሪያዎችን በመግዛት ላይ እያለ ያገኘ ነው ያሬድ ቲቦም፣ ከተወሰነ መድኃኒት ውጭ አብዛኞቹ በሆስፒታሉ ውስጥ እንደሌሉ ገልጿል። የችግሩ መንስም እንደሆነ እንደማያውቁ ነገር ግን የመንግስት ሆስፒታሎችና ጤና ተቋማት የሌላቸው መድኃኒቶችና የሕክምና ቁሳቁሶች በግል ተቋማት ውስጥ መኖራቸው ጥያቄ እንደሚፈጥርባቸውም ገልጿል። በተመጣጣኝ ዋጋ የሕክምና አገልግሎት እናገኛለን በሚል ወደ መንግሥት ሆስፒታሎች ቢሄዱም ከውጭ በሚገዛቸው መድኃኒቶች ምክንያት ነገሮች ከአቅማቸው በላይ መሆኑን አቶ አለማየሁ ይናገራል። አሁን ለምሳሌ ይህን በአርባ አምስት ብር ነው የሚገዛው። ሌላ በሶስት መቶ የሚገዛ አለ። አሁን ከትላንትና ወዳዳም እዚህ ጋር ለማመረመር ሁለት መቶ ብር ነው እንደ ነው የተቀበሉ። የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዲሬክተር ዶክተር አብዱልቃልድ ገልገሎም እጥረቱ ስለመኖሩ ተናግሯል። በሀገራችን መድኃኒት በሁለት መልኩ ነው የሚቀርበው በሀገር ውስጥ የሚመረትና ከውጭ 85 ፐርሰንት ደግሞ ከውጭ ነው የምናስገባው። ስለዚህ በሀገር ደረጃ ስናየው በአገር ውስጥ የሚመረተው ምርት እጅግ በጣም ቀንሷል። እጅግ በጣም ቀንሷል። ስለዚህ እጅግ በጣም በሀገር ውስጥ የሚመረተው በመቀነሱ አንዳንድ ቦታዎች ላይ እጥረት አለ። መሰረታዊ መድኃኒቶች በተለይ ሕይወት አድን መድኃኒት ደረጃን ስናይ ግን ወደ 85 ፐርሰንት ደረጃ ነው በሀገር ውስጥ ያለው። እንዲህ በፐርሰንት ይሄም ማለት ነው። ሕይወት አድን መድኃኒት ወደ መቶ አንድ መድኃኒት ነው የምናቀርበው ከዛ ውስጥ ወደ መቶ ሶስት መድኃኒት በሀገር ውስጥ ይገኛል ማለት ነው። ከመቶ ሃያ አንዱ ማለት ነው። ሌሎች እንግዲህ በዘለበል እየተተኩ እየተተኩ የሚመጡት ናቸው። የመድኃኒቱን አቅርቦት አስቸጋሪ ያደረገው የዓለም አቀፉ ኮቪድ-19 ወረርሽኝ መድኃኒት ከውጭ በተፈለገው ፍጥነትና መጠን ማስገባት እንዳይችሉ በማድረጉና በሀገሪቱ የተካሄደ ያለው ጦርነት ተጽዕኖ መሆኑን ዶክተር አብድር ቃድር ጨምሮ ገልጿል። ትልቁ ችግር የመድኃኒት አቅርቦት በሀገር ውስጥ የሚመረተው ነው። ትልቁ ችግር ያለው አሁን 2013 መጨረሻ ላይ ያቀርባሉ ብለን ካቀድናቸው የሀገር ውስጥ አምራቾች ሀያ ስድስት ፐርሰንት ብቻ ነው እየቀረበው። ስለዚህ እጅግ ይሄ የሀገር ውስጥ የሚቀርቡ መድኃኒቶች ላይ የራሱ ተጽዕኖ አለው። ይሄ ወዴት ይገፋናል? ወደ ውጭ የምናቀርበው ላይ ነው የሚገፋም ማለት ነው። ተገልጋዮች ዋጋው ተወዷል በማለት ለሚያቀርቡትም ቅሬታ ምላሽ ሰጥተዋል። የኢትዮጵያ መድኃኒት አቅራቢ በዓላማ ደረጃ አንደኛ ፈዋሽነታቸው፣ ጥራታቸው እና በዋጋ ዝቅተኛ የሆነ ነው የኛ የሚያቀርበው ነገር ግን ግሎባል በተለይ በዓለም አቀፍ በተከሰተው ኮሮና አሳቢያ ብዙ የጥራይ ቃ ዋጋ ንሯል፣ በብዙ ቦታ ላይ ማለት ነው። ስለዚህ የዋጋ መጨመሩ አለ፣ ብዙ ቦታ ላይ አለ። የኛ መድኃኒት ግን ፐርሰንትም ምንም አልጨመርንም። ድሮ በምናቀርበው ነው የምንጨምረው ኮስት የምናደርገው ነገር ላይ ነገር ግን ዓለም ደረጃ የራሱ ዋጋ ጨምሯል። በኢትዮጵያ መድኒት አቅራቢ አገልግሎት የስዳማ የደቡብና ከፊል የኦሮሚያ ክልል ማስተባበሪያ የሐዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዘመኑ ለገሴ ችግሩ ተቀናጅቶ ያለ መስራት የፈጠረው ነው ብለዋል። ስለ መድኃኒት አቅርቦት ችግር ሲነሳ ሁልጊዜ የሚነሳው የእኛ ተቋም ነው። ነገር ግን መድኃኒት አቅርቦቱ ሰንሰለት ነው። የመድኃኒት አቅርቦት ሰንሰለት ነው። አጠቃላይ እንግዲህ ሰንሰለት አንድ ሰንሰለት ጤናማ ነው ለማለት፣ በአግባቡ የሚሰራ ነው ለማለት፣ ሁሉም የሰንሰለቱ አካላት በአግባቡ ስራቸው መስራት አለባቸው። እኛ ለመድኃኒት አቅርቦቱ ሰንሰለት አንዱ የሰንሰለቱ አካል ነን እንጂ ብቸኛ አይደለንም። ስለዚህ በእኛ ረገድ እኛ ማድረግ የምንችለው ነገር ምንድን ነው? በኛ በእኛ በኩል ያሉ አሰራሮች ቀልጣፋ እንዲሆኑ ዘመናዊ እንዲሆኑ ከማድረግ አንጻር በጣም ብዙ ጥረቶችን እያደረግን ቆይተናል። መድኃኒት በመጋዘን ውስጥ እያለም ሕዝቡ በመንግስት የአሰራር ግድፈት ለችግር ይጋለጣል በማለትም ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ወደ ተከታዩ ዘገባችን ስንወስዳችሁ እዚህ ዩናይትድ ስቴትስ እንቆያለን። በዩናይትድ ስቴትስ እስካሁን የኮቪድ-19 ክትባት ያልተከተቡ ሰዎች እንዲከተቡ የሚያስገድደው ፕሬዚዳንታዊ ትዕዛዝ እያወዛገበ ባለበት በአሁኑ ወቅት ከአሁን ቀደም የተሟላ ክትባት የወሰዱ በሚሊዮን የሚቆጠሩ ሰዎች በበኩላቸው የማጠናከሪያ ክትባት ለመውሰድ በመዘጋጀት ላይ ናቸው። ሚሼል ኮይን ያጠናቀረችው ዘገባ አሉላ ከበደ ያቀርበዋል። ሰባ ሰባት በመቶ የሚሆኑት አሜሪካውያን ቢያንስ የመጀመሪያውን የኮቪድ-19 ክትባት በወሰዱበት በአሁኑ ወቅት አብዛኞቹ ቀጥሎ ምን ማድረግ ስላለባቸው በመነጋገር ላይ ናቸው። የዩናይት ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ከአሁን ቀደም ሥራ ላይ የዋሉት ሦስቱ ክትባቶች ጆንሰን ኤንድ ጆንሰን፣ ሞደርና እና ፋይዘር የማጠናከሪያ ክትባቶች ጥቅም ላይ እንዲውሉ ፈቅዷል። የሲዲሲ መግለጫ አክሎም የማጠናከሪያ ክትባቶቹን የሚወስዱ ሰዎች ቀደም ሲል ከተከተቡት የክትባት አይነት የተለየ ክትባት መውሰድ እንደሚችሉ አመልክቷል። ይህም ማለት አሁን የሚከተቡት የክትባት አይነት የግድ በፊት የወሰዱት ራሱ መሆን የለበትም። በአንጻሩ አማራጩን ይበልጥ በማስፋት ሰዎች ከማጠናከሪያ ክትባቶቹ እንዲያገኙ የምንጠብቀውን በቀጥታም ማነጋገር ራሳቸውን የመከላከል አቅም የማጎልበት እድል ያጎናጽፋቸዋል። ዋናው የዋይት ሀውስ የጤና ጉዳዮች አማካሪ ዶክተር አንቶኒ ፋዎቺ ናቸው። የዩናይት ስቴትስ ከፍተኛ የጤና ባለሥልጣናት ከክትባቶቹ ቀማሚዎች አንዱ የሆነው ፋይዘር የመድኃኒት አምራች ኩባንያ ክትባቱ እድሜያቸው ከአምስት እስከ አስራ አንድ ዓመት ድረስ ለሆኑ ሕፃናት ተስማሚና አስተማማኝ ነው ሲል ባቀረበው የጥናት ውጤት ዙሪያ ለመነጋገር በያዝነው ሳምንት ይገናኛሉ። ይህም ክትባቱ እንደ አውሮፓውያን የቀን አቆጣጠር ከፊታችን ዳር ወር መጀመሪያ አንስተው ጥቅም ላይ ሊውል የሚችልበትን መንገድ ይጠርጋል ተብሎ ታምኗል። ይህ የማጠናከሪያ ክትባቶችና ታዳጊ ልጆችን የመከተቡ ዜና እያነጋገረ ያለው በዩናይት ስቴትስ ከ22 በመቶ በመጠኑ ከፍ ያለ ቁጥር ያላቸው አዋቂዎች አሁንም የመጀመሪያውን ክትባት ባልተከተቡበት ነው። በሌላ በኩል አሰሪዎች በሰራተኞቻቸው ላይ የክትባት ግዴታዎችን ተፈጻሚ ማድረግ ይዘዋል። ለምሳሌም ያህል አሜሪካን ኤርላይንስ የተባለው አየር መንገድ ሰራተኞቹ እስከ መጪው ህዳር ወር መገባደጃ ድረስ መከተባቸውን የሚያረጋግጥ ማስረጃ ካላመጡ ከስራ የሚባረሩ መሆናቸውን ይፋ አድርጓል። የኒውዮርክ ከተማ አስተዳደርም በበኩሉ እስካሁን ያልተከተቡ የከተማይቱ ነዋሪዎች የመጀመሪያ ክትባታቸውን ሲከተቡ ለእያንዳንዳቸው የ500 ዶላር ጉርሻ ሊሰጥ መወሰኑን፣ ነገር ግን የማይከተቡ ግለሰቦች ብርቱ መቀጫው እንደሚጠብቃቸው አስታውቋል። ቢል ድብላዚዮ የኒውዮርክ ከተማ ከንቲባ ናቸው። ያ ካልሆነም በጤና አገልግሎትና በትምህርቱ ዘርፍ እንዳየ ነው እንደ አውሮፓውያኑ የቀን አቆጣጠር ከህዳር አንድ ቀን አንስተው ደሞዝ ሳይከፈለው እረፍት እንዲወጡ ይደረጋል የሚል ደብዳቤ ደርሶታል። ይህ ማንም ላይ እንዲደርስ አንፈልግም። የኛ ፍላጎት ሰዎች እንዲከተቡ ማድረግ ብቻ ነው። የመከተብና ያለመከተብ ምርጫ የግል ጤና ውሳኔ ነው ሲል የሚሟገተው የኒውዮርክ ከተማ የፖሊስ ማኅበር በበኩሉ የአባላቶችን መብት ለማስጠበቅ አስተዳደሩን እከሳለሁ ብለዋል። ባልተከተቡ ሰዎች ላይ ገደብ የሚጥለው ድንጋጌ አሁንም እንዳወዛገበ ነው። ይሁንና ኪል የተባለው በዩናይትድ ስቴትስ የፖለቲካ ጉዳዮች ላይ ትኩረት የሚያደርገው ታዋቂ የድረገጽ ጋዜጣና ሄሪስ ኤክስ የተባለው የገበያ ጥናትና አማካሪ ድርጅት በቅርቡ በጋራ ባደረጉት የህዝብ አስተያየት ግምገማ እንደታየው አስተያየታቸውን ከሰጡ ሰዎች ውስጥ 58 በመቶ የሚሆኑት አሜሪካውያን የመከተብ ግዴታ የሚደነግገው ፕሬዚዳንታዊ ትዕዛዝ ኮቪድ-19ን በብቃት ለመዋጋት ጠቅመዋል ሲሉ፣ 24 በመቶ ግን ይጎዳል ይላሉ። አስተያየት አድማጮች፣ አሁን ወደ መጨረሻው ዝግጅታችን ነው የምናልፈው። ተራው የሰኞ ምሽት ስፖርት ነው። ኬኔዲ አባተ እንደሚከተለው አሰናድቶታል። አትሌት ለተሰንበት ግደይ በግማሽ ማራቶን አዲስ የዓለም ክብረ ወሰን አስመዘገበች። አትሌት ለተሰንበት ትናንት በቫሌንሻ የተካሄደውን የግማሽ ማራቶን ውድድር የዓለም ክብረ ወሰንን በመስበር አሸንፋለች። ኢትዮጵያዊቷ አትሌት ግማሽ ማራቶኑን አንድ ሰዓት ከ2 ደቂቃ ከ52 ሰከንድ በማጠናቀቅ የርቀቱን ፈጣን ሰዓት በእጇ አስገብታለች። የ23 ዓመቷ ለተሰንበት ከዚህ ቀደም በኬንያዊቷ አትሌት ሩት ቼፒንጌቴች በአንድ ሰዓት ከ04 ደቂቃ ከ02 ሰከንድ ተይዞ የነበረውን የግማሽ ማራቶን የዓለም ክብረ ወሰን በሰባት ሰከንዶች በማሻሻል ነው አዲስ ክብረ ወሰን ያስመዘገበችው። በ5000ና በ10000 ሜትሮችም የዓለም ክብረ ወሰንን ያስመዘገበችው አትሌቷ በግማሽ ማራቶን ሶስተኛውን ክብረ ወሰኗን የያዘችው በትናንትናው የቫሌንሺያ ግማሽ ማራቶን ውድድር። ሌላኛዋ ኢትዮጵያዊት የዓለም ዘርፍ የኋላው በ1 ሰዓት ከ03 ደቂቃ ከ51 ሰከንድ ሁለተኛውን የዓለም ፈጣን ሰዓት በማስመዝገብ ኬንያዊቷን ሼላ ቼፕ ኪሪን አስከትላ ውድድሯን በሁለተኝነት አጠናቃለች። በወንዶች ምድብ ደግሞ ኬንያዊው አትሌት አቤል ኬፕቹምባ በ58 ደቂቃ ከ03 ሰከንድ ውድድሩን በበላይነት ሲያጠናቅቅ ሁለተኛና ሶስተኛ የወጡትም ኬንያውያን አትሌቶች ናቸው። የባህር ዳር ዓለም አቀፍ ስታዲየም በካፍ በመታገዱ ምክንያት ኢትዮጵያ ከጋና ጋር የምታደርገው የዓለም ዋንጫ የማጣሪያ ጨዋታ በደቡብ አፍሪካ ይካሄዳል። የብሔራዊ ቡድን ውድድሮችንና ሌሎች ጨዋታዎችን ላለፉት ዓመታት ሲያስተናግድ የቆየው የባህር ዳር ስታዲየም የዓለም ዋንጫ ማጣሪያ ጨዋታዎችና የአፍሪካ የክለብ ሻምፒዮና ውድድሮች እንዳይካሄዱበት ካፍ ማገዱ ይታወሳል። ሰሞኑን የካፍ የክለብ ላይሰንሲንግ ማኔጀር መሐመድ ሲዳት በኢትዮጵያ ተገኝተው የተለያዩ ስታዲየሞችን በተለይም የባህር ዳር ስታዲየምን ከገመገሙ በኋላ ስታዲየሙ የካፍን ዝቅተኛ የስታዲየም መመዘኛ መስፈርቶች ሙሉ በሙሉ እንደማያሟላ በመግለጽ ነው ውድድሮችን እንዳያስተናግድ የታገደው። የአማራ ክልል ወጣቶችና ስፖርት ቢሮ የካፍን የእግድ ውሳኔ ተቃውሟል። በቢሮው የፋሲሊቲ ዳይሬክተር አቶ ባንታለም ሙላት ዛሬ በሰጡት መግለጫ ይህም ብለዋል። ካፍ ከሰጠው ኮሜንት ውስጥ ጣሪያ፣ ወንበር፣ አስፈላጊ የሆኑ ይሄ ጃየንት ስክሪኖች በርካታ ነገሮች አሉ መሟላት ያለበት ስቴዲየም ውስጥ አብዛኞቹን ካፍ የሰጣቸውን ኮሜንቶች እንወስዳቸዋለን። ነገር ግን በጣም የገረሙን ኢትዮጵያ እግር ኳስ ፌዴሬሽንም ዲቴይል ሂዶ መጠየቅ ያለበት በጣም በርካታ ነጥቦች አሉ ማን ንቀበላቸው ለምሳሌ እንውሰድ፣ መልበሻ ክፍሉ ደረጃውን የጠበቀ አይደለም ነው ካፍ ራሱ አክሴፕት ያደረገው መልበሻ ክፍል። በመልበሻ ክፍሎች ውስጥ የሚገኙ መታጠቢያ ክፍሎች አነስተኛ ናቸው ይላል። እዩት የካፍ ኮሜንት ዘጠኝ ሻወር ቤት አለ። ካፍና ፊፋ ሚኒማም ሪኳይርመንት አምስት ነው። የመጫወቻ ሳር ሜዳን በተመለከተ የተባል ነው፣ ይህንን የመጫወቻ ሜዳ የሚከታተለው ካምፓኒ የለም ነው የሚል አይታችሁታል። ካምፓኒው አለ፣ ፍሎራ አግሪካልቸር ይባላል። የተባል ነው ከአውሮፓ ሳር አምጥታችሁ እንደገና ትከሉ ነው። ይህም መታየት አለበት። ካፍ ለኢትዮጵያ እግር ኳስ ፌዴሬሽን በላከው ደብዳቤ ኢትዮጵያ በዓለም ዋንጫ ማጣሪያ ከጋና ጋር የምታደርገውን ጨዋታ በማን አገርና በየትኛው ስታዲየም መጫወት እንደምትፈልግ ከጥቅምት አስር በፊት እንድታሳውቅ በጠየቀው መሰረት ፌዴሬሽኑ ጨዋታው በደቡብ አፍሪካ ኦርላንዶ ስታዲየም እንዲካሄድ መርጧል። ጨዋታው በደቡብ አፍሪካ እንዲካሄድ የተወሰነው የኢትዮጵያ ብሔራዊ ቡድን ለመጨረሻው የምድብ ማጣሪያ ጨዋታ ወደ ዝምባብዌ ማቅናቱ ስለማይቀር የትራንስፖርትና መሰል ወጪዎችን ለመቀነስ በማሰብ እንደሆነ ነው ፌዴሬሽኑ የገለጸው። ኢትዮጵያ ቀሪ ሁለት የማጣሪያ ጨዋታዎችን የምታደርግ ቢሆንም በደቡብ አፍሪካ ያስተናገደችውን ሽንፈት ተከትሎ ከዓለም ዋንጫ ውድድር ውጭ መሆኗ ግን ከወዲሁ ተረጋግጧል። የ2021 የዓለም ምርጥ አትሌት እጩዎች ይፋ ሲደረጉ በሁለቱም ፆታ ኢትዮጵያውያን አልተካተቱም። በታህሳስ ወር ከሚካሄደው የ2021 የዓመቱ ምርጥ አትሌቶች ሽልማት በፊት የዓለም አትሌቲክስ የድምፅ አሰጣጥ ሂደት በዚህ ሳምንት እንደሚጀመር ተገልጿል። በዓለም አቀፍ የአትሌቲክስ ባለሙያዎች ቡድን የተመረጡ ከሁለቱም ፆታ 1010 የዓመቱ ምርጥ ሴትና ወንድ አትሌት እጩዎችን ዝርዝር ማጽደቁን የዓለም አትሌቲክስ አስታውቋል። እጩዎቹ የተመረጡት በቅርቡ በተካሄደው የቶኪዮ 2020 ኦሎምፒክ ጨዋታዎች እንዲሁም በዓለም ዙሪያ በተካሄዱ ሌሎች ውድድሮች ተሳትፈው ባሳዩት አስደናቂ ውጤት መሆኑ ነው የተመለከተው። ከአፍሪካ ሁለት ወንዶችና አንድ ሴት በአጠቃላይ ሶስት አትሌቶች በእጩነት የተመረጡ ሲሆን ከመካከላቸው ኢትዮጵያዊ አትሌት የለበትም። በወንዶች ዘርፍ በእጩነት የተመረጡት በቶኪዮ 2020 ኦሎምፒክ በ5000 ሜትር የወርቅና በ10000 ሜትር ደግሞ የብር ሜዳሊያ ያሸነፈው ኡጋንዳዊው ጆሹዋ ቼፕቴጌና የማራቶ ሲሆን ባለድሉ ኬንያዊው ኤሉድ ኪፕቾጌ ሲሆኑ በሴቶች ደግሞ የ1500 ሜትር አሸናፊዋ ኬንያዊት አትሌት ፌዝ ኪፔጎን ናቸው። የ2021 የዓለም ምርጥ አትሌቶች የሚለዩት በሦስት ዙሮች በሚካሄድ የድምፅ አስጣት ሂደት ሲሆን አሸናፊውን ለመለየት የዓለም አትሌቲክስ ድምፅ 50 በመቶ የዓለም አትሌቲክስ ቤተሰብና የሕዝብ ድምፅ ደግሞ እያንዳንዳቸው 25 በመቶ ዋጋ ይኖራቸዋል ተብሏል። ለዛሬ የመረጥንላችሁ የሳምንቱ ዋና ዋና ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች ለሰኞ ምሽት አድማጭ ተመልካቾቻችን ለሰኞ ምሽት የያዝነው ዝግጅት በዚህ ተጠናቋል። በነገው ምሽት እንገናኛለን። አብረናችሁ የቆየነው ጽዮን ግርማና የስርጭቱ አቀናባሪ ብርሃነ ኃይሉ ናት። መልካም ምሽት፣ ደና ደሩ።